አቶ አለማየሁ ተገኑ የኢትዮጵያ የውሃ የመስኖና ኢነርጂ ሚኒስትር እንደምናመሹ? ደህና፣ እግዚአብሔር ይመስገን። የት ነው አሁን የሚገኙት? አሁን ከካርቱም ተመልሼ አገር ውስጥ ነው ያለሁት። ለመሆኑ የካርቱሙ የትናንትናው ስብሰባችሁ ምን ይመስል ነበር? አቶ አለማየሁ የካርቱሙ ስብሰባ የናይል ተፋሰስ ሀገሮች የሚኒስትሮች ምክር ቤት ስብሰባ ነው። ይሄ በየአመቱ የሚደረግ የናይል ተፋሰስ አገሮች የሚኒስትሮች ምክር ቤት አመታዊ ስብሰባ ነው። በዚህ ስብሰባ ላይ በዋናነት የተነሱት ነጥቦች ከስምምነት ማዕቀፉ ጋር የተያያዙ ነበሩ። በዋናነት ይሄ ምክር ቤት በማዕቀፉ ዙሪያ አይደለም የሚነጋገረው፣ ግን ማዕቀፉን በተመለከተ አገሮች በሚያስተላልፉት መልእክት ውስጥ ማዕቀፉ የነሱ የትብብር ማዕቀፉ የት እንደደረሰ እና ምን መደረግ እንዳለበት ሀሳብ ሊያቀርቡ ይችላሉ እንጂ የምክር ቤቱ አጀንዳ አልነበረም። አጀንዳው አንደኛ በሚቀጥለው አንድ አመት ጊዜ ውስጥ የምክር ቤቱን የሚመራ ሰው መምረጥ ነው፣ አገር ማለት ነው። በሁለተኛ ደረጃ በአመት ውስጥ ሲከናወኑ የነበሩትን አፈጻጸሞች መገምገም ነው ለአመቱ የሚሆነውን ባጀት ማጽደቅ እና ሌሎች ጉዳዮችም ካሉ የማየት ነው። እነዚህ ናቸው አጀንዳዎቹ በተለይ ትብብሩን የሚያጠናክሩ ጉዳዮች ሁልጊዜ ተነስተው ውይይት ይደረግባቸዋል እንግዲህ ይሄ ሀያ ሁለተኛው መደበኛ የሚኒስትሮች ስብሰባ ነው የናይል ተፋሰስ ሀገሮች ለመሆኑ ይሄንን ሀያ ሁለተኛውን ስብሰባችሁን እስካሁን ድረስ ካደረጋችኋቸው የሚለየው ምንድን ነው ይላሉ እርስዎ እንግዲህ ከአሁን በፊት ከአካሄድ ናቸው የሚለየው ጉዳይ ቢሆን ሱዳን ከዚህ ትብብር ውስጥ ለተወሰነ ጊዜ ተገልላ ተመልሳ መልሳ ይሄንን ጉባኤ በማዘጋጀት በሁለተኛ ደረጃ ደግሞ ያው እነሱ ይሄንን ምክር ቤቱን ለአንድ ዓመት እንዲመሩ መመረጣቸው ነው። አቶ አለማየሁ ይህንን ካነሱ አይቀር የናይል ተፋሰስ ሀገሮችን የትብብር ጅማሮውን እስካሁን ድረስ በፕሬዚደንትነት ሲመሩ የነበሩት የደቡብ ሱዳን የውሃ ሚኒስትር ለሱዳናቻቸው ኃላፊነቱን አስተላልፈዋል እና ባደረጉት ንግግር ግብጽ ወደ ትብብሩ ስምምነት እንድትመለስ ጥሪ አድርገዋል። ይሄ የተለየ የሚያመጣው ነገር ይኖራል? በግብፅና በትብብሩ ሀገሮች መካከል ሁሉም ሀገሮች ግብፅ ወደ ትብብሩ እንድትመለስ በተለያየ ጊዜ በንግግሮቻቸው በመልእክቶቻቸው ጥሪ ያቀርባሉ። እንግዲህ ይሄንን ጥሪ ተቀብሎ ስራ ላይ የመዋል የግብፅ ድርሻ ይሆናል ማለት ነው። ባለፉት ስብሰባዎችም ግብፅ ወደዚህ ትብብር መመለስ እንደሚገባትና ካለ ትብብር ምንም ውጤታማ መሆን እንደማይቻል አማራጭ ሳይሆን ግዴታ እንደሆነ በተለያየ ጊዜ የሚቀርብላት ጥሪ ስለሆነ ከዚህ አኳያ ምንም አዲስ ነገር የተፈጠረ ጉዳይ አይደለም። አዲሱ ፕሬዚደንት ኤልሲሲ ወደ ስልጣን ከመጡ በኋላ ወደ ስልጣን ከመምጣታቸውም ከጥቂት ሳምንታት በፊት ይሰጧቸው በነበሩ መግለጫዎች ወደ ትብብር የመምጣት ፍላጎት እንዳላቸው ይናገራሉ። ከኢትዮጵያም ጋር በህዳሴ ግድብ ምክንያት መነጋገር እንደሚፈልጉ፣ መልሰው ወደ ድርድር መግባት እንደሚፈልጉ፣ ከአፍሪካውያንም ጋር በስፋት መስራት እንደሚፈልጉ በተደጋጋሚ ጊዜ በጣም በተለሳለሱ ቃላት ሲናገሩ ነበረ። እርሱ በዚህ ስራ ላይ በግንኙነቱ ላይ በቀጥታ እንዳሉ ባለስልጣን ምንድን ነው የሚታየት? ከግብጽ ጋር ያለው ሁኔታ ወደፊት ወደ ትብብር መመለሱ ዛሬ የምንጀምረው ጥሪ አይደለም። ያው ጥሪውን ተቀብሎ የመጠቀሙ የአገሩ ፋንታ ነው። ወደ ውይይት መመለስም አስፈላጊ ነው። ድርድር የሚባል ነገር እንደ ድርድር የምንደራደረው ነገር የለንም። ሲኤፍኤ ኦልሬዲ ድርድር ተደርጎበት አሁን አገሮች እያጸደቁት ነው የሚገኙት እና ውይይት ግን ማድረግ ይቻላል። በማንኛውም ሰዓት ኢትዮጵያ ውይይት ለማድረግ በጣም ዝግጁ ናት። ለመሆኑ ግብጽ የምትመለስ ይመስሉታል? ወደ ናይል ተፋሶስ ሀገሮች የትብብር ጅማሮ ወይም ኤንቢአይ ወደ ኤንቢአይ መመለስ አማራጭ ሳይሆን ያለውን ግዴታ ነው ብዬ ነው ምክንያቱም በተፋሰሱ ውስጥ በጋራ በትብብር ለመስራትና የጋራ ተጠቃሚነትና ፍትሃዊ ተጠቃሚነት ለማስፈን አገሮች የግድ መተባበር አለባቸው ነው የምትለው ኢትዮጵያ የኢትዮጵያ አቋም ነው ይሄ። እና ምንድን ነው እርስዎ የሚታዩት ምንድን ነው የግብፅ አዝማሚያ የሚሆነው? በእውነት ፕሬዚደንቷ እንደሚሉት ትመጣለች ወይ ወደ ትብብሩ? የእኛ ፍላጎት አገሮች ወደ ትብብር እንዲመጡና እንዲወያዩ ነው። በትናንትናው ስብሰባችሁ ላይ የግብፅ የውሃ ሚኒስትር አዲሱ ማለት ናቸው ሁሴን መሐመድ አልሙጋዜ አልተ አልተገኙም ነበረ። በካውንስለር ነው የግብጽ ቡድን የተመራው። ለምንድን ነው ይሄ የሆነው? የምታውቁት ነገር ይኖር ይሆን ላለመገኘቱ? እኔ የማውቀው ጉዳይ የማውቀው ነገር የለኝም። ግን ያው በተወካዩ አማካኝነት ተገኝቷል። ያው ተወካዩ የእሳቸውን መልእክት አስተላልፈዋል። ያ መልእክታቸው ምንድን ነበረ? መልእክታቸው በዋናነት ያው ከዚህ በትብብሩን እንዳቆሙና ያንን አቋማቸውን እንዳለወጡ ነው በመልእክታቸው ያስተላለፉት ያው የመልእክቱ ዋና ሀሳብ ይሄ ነው በህዳሴ ግድብስ ላይ ግብጽ የመስራት የመተባበር ፍላጎት ያላት ይመስሎታል አልሲሲ መመለስ እንፈልጋለን ብለው ነበር ለውጭ ጉዳይ ሚኒስትሩ በቅርቡ የህዳሴ ግድብን በተመለከተ ኢትዮጵያ ይህንን ግድብ እየሰራች ነው የምትገኘው እና አገሮችን እንደሚጠቅም አስታውቃለች አሁንም እንደሚጠቅም ያረጋገጥነው ጉዳይ ነው እና ስለዚህ አገሮች ከሱዳን ጋር በትብብር እየሠራን ነው ያለነው። የተለየ ነገር አይደለም። ለግብጽም የቀረበው ይሄ ትብብር አስፈላጊ እንደሆነና ከዚህ በፊት የኢንተርናሽናል ፓናል ኦፍ ኤክስፐርቶች ያቀረቡትን ምክረ ሀሳብ በጋራ ማከናወን እንድንችል የተደረገ ጥሪ ነው ያለው። አሁንም ጥሪያችን ያው ነው። ምንም የተለወጠ ነገር የለንም። አቶ አለማየሁ ተገኑ የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር። ያመሰግናለሁ ለጊዜውና ለሰጡ ማብራሪያ።